የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የምርመራ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ሥልጣናቸውን የራሳቸውን የፖለቲካ ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ቁልፍ ቦታ ያላቸው እንደራሴዎች ተጻራሪ አመለካከቶችን አንጸባርቀዋል። ዴሞክራቲክ እንደራሴዎች ፕሬዚደንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤቱ የስለላ ንዑስ ኮሚቴ ሊቀመንበር አደም ሺፍ ባደረጉት የመክፈቻ ንግግር ፕሬዚደንት ትራምፕ በዋናው ዴሞክራቲክ የምርጫ ተገዳዳሪያቸው በቀድሞው ምክትል ፕሬዚደንት ጆ ባይደን እና በልጃቸው ሃንተር ባይደን ላይ ዩክሬን ምርመራ እንድትከፍት ጫና አድርገዋል ብለዋል። ዩክሬን በምስራቅ ክፍሏ ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋት የተባለና በዩናይትድ ስቴትስ የተወካዮች ምክር ቤት ቀደም ሲል ከተፈቀደላት አንድ ቢሊዮን ዶላር አግተውት የነበረውን 391 ሚሊዮን ዶላር መልሰው ከመልቀቃቸው በፊት ምርመራ እንድትጀምር ተጭነዋታል ብለዋል። ሺፍ ባደረጉት ንግግር በጆ ባይደን ላይ ለትራምፕ አጥብቀው የሚከራከሩት ሪፐብሊካን እንደ ራሴ ዴቪን ኑነስ ደግሞ የምርመራውን ሂደት የቲያትር ሥራና ወንጀል ፍለጋ የሚደረግ ሂደት ብለውታል። በዝግ ሲካሄድ የቆየውን የእማኝነት ቃል የመስማት ሂደትም አንቋሸዋል። ባለሥልጣኖች በትራምፕ ላይ የተናገሩት ሁሉ በጽሑፍ እንዲቀርብ ኑነስ ጠይቀዋል። በሚገባ የተቀናበረ በሚዲያ የሚካሄድ የስም ማጥፋት ተግባር ነው ብለውታል ሂደቱን እንደ ራሴ ኑነስ ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅም አውለዋል በሚል በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች የተሰማውን ውንጀላ ተከትሎ ዛሬ የተጀመረውንና የምስክሮች ቃል በይፋ እየተሰማ የሚገኝበትን ኢምፒችመንት የሚባለውን የሕግ ሂደት ምንነት እንዲያብራሩ የሕግ ባለሙያ ጋብዘናል። አሉላ ከበደ ነው ያነጋገራቸው። ባለሙያው ራሳቸውን አስተዋውቀው ይጀምራሉ። ስሜ ደረጀ ደምሴ ይባላል። ቦስተን ማሳቹሴትስ፣ ደምሴ ኤን ቸርች በሚባል ህግ ቢሮ ውስጥ ፓርትነር ነኝ። ላለፉት ሀያ ሁለት አመታት በህግ ጠበቃነት በተለያዩ ስቴቶች እየሄድኩ ህገ መንግስቱን የሚመለከቱ የተለያዩ የህግ ጉዳዮች፣ በጣም ብዙ ኬዞች ሰርቻለሁ። የሲቪል ራይት ኬዞችንም መንግስትን በመክሰስ የተለያዩ ኬዞች ላይ ሰርቻለሁ። አቶ ደረጀ ደምሴ በቅድሚያ ለትውውቁ አመሰግናለሁ። ሙያና ልምዶ ከምንወያይበት ርዕሰ ጉዳይ ጋር ያላቸውን ተዛምዶ ያመላክታል። የዩናይት ስቴትስ ምክር ቤት አንድን ሲቪል የመንግስት ባለስልጣን በወንጀል የሚከስበትና ከኃላፊነት እስከ ማስነሳት ለሚደርስ በህግ የሚወሰድ እርምጃ የሚያበቃ ሂደት ፕሬዚዳንት ዶናልድ ትራምፕ ራሳቸው የተከሰሱበት የመጀመሪያው ይፋ የምስክሮች ቃል የሚሰማበት በሁሉም መልኩ ታሪካዊ የሚሰኝ ሂደት ዛሬ ተጀምሯል። ይህ በእንግሊዝኛው አጠራር ኢምፒችመንት የተባለ የተከሰሰው ሰው አንድ ከፍተኛ የመንግስት ባለስልጣን ጥፋተኛ ሆኖ ከተገኘ፣ ፕሬዚዳንቱ ጭምር ከስልጣን ሊያስወግድ የሚችል ይህ የህግ ሂደት እንዴት ነው የሚሰራው? አንድ የዩናይት ስቴትስ ፕሬዚዳንት ከስልጣን ሊነሳ የሚችለውስ ምን ተደርጓል ተብሎ ሲታመን ነው? እንግዲህ በአሜሪካ ህገ መንግስት የመንግስቱን መዋቅር በሚያስቀምጥበት ጊዜ ሶስት የተለያዩ ክፍሎች አለው። እነዚያ ሶስት ክፍሎች የህግ አውጪ፣ የህግ አስፈጻሚ እና ፍርድ ቤት ናቸው። ህገ መንግስቱን በሚያወጡበት ጊዜ አንድ ትልቅ ጥያቄ ተነስቶ የነበረው ህግ አስፈጻሚ ሆኖ የሚቀመጠው ፕሬዚዳንቱ ጥፋት ቢያጠፋ ምንድን ነው የሚደረገው የሚለው ላይ ውይይት ተደርጎ ነበር። ተራ ጥፋት፣ የግል ጥፋት ሳይሆን ሀይ ክራይም ኤን ሚስ ዲሚነር ብለው አስቀምጦታል። እነዚህም ከፍተኛ ወንጀልና ዲሚነሮች ከስራው ጋር የተገናኘ ከኃላፊነቱ ጋር የተገናኘ ወንጀል ከፈጸመ ከስልጣን ተገዶ እንዲወርድ የሚያደርግ አንቀጽ የመጀመሪያው አርቲክል ላይ ለህግ አውጪ መብት የሚሰጥ አንቀጽ አስቀምጠዋል። ያ አንቀጽ ፕሬዚደንቱ፣ ህግ አስፈጻሚው ከህግ በላይ አይደለም፣ ማንም ሰው ከህግ በላይ አይደለም። ሀይ ካን ምስድ ሚመር አናሳ የሚሆኑን ከፍተኛ ወንጀሎች ከስራው ጋር ከሀላፊነቱ ጋር የሚገናኝ ከሆነ በዛ ከስልጣኑ ተገዶ የሚወርድበት ፕሮሰስ ኢምፒችመንት፣ እስካሁን ድረስ በዝግ ነበረ የሚካሄድ የነበረው። አሁን ግን በፓብሊክ የተጀመረው ምክር ቤቱ ስርዓት እንግዲህ ያንን የመጀመሪያ ደረጃ ፕሮሰስ የሚያካሄድ ነው፣ እና በህገ መንግስቱ መሰረት ሁለት ክፍሎች አሉት ህግ አውጪው ሀውስ ኦፍ ሬፕሬዘንታቲቭ አራት መቶ ሰላሳ አምስት የሚሆኑ ከዛ ደግሞ ለብቻቸው ሴኔተሮች አሉ ከየስቴቱ ሁለት ሁለት ተመርጦ የሚመጡ እና ሀውስ ኦፍ ሬፕሬዘንታቲቭ ኢምፒችመንት የሚጀመረው በአራት መቶ ሰላሳ አምስቶቹ ነው። እነሱ ከሳሽ ናል በህገ መንግስቱ፣ ሴኔቱ ደግሞ ፈራጅ ነው። አንዱ ከሳሽ ነው፣ አንደኛው ክሱን አዳምጦ የሚፈርድ ነው። ማለት ወደ ፍርድ ቤት አይደል? በዛ ሁኔታ አሁን የክሱ መንገድ ገና መጀመሩ እና ምን አይነት አንቀጾች በምን አይነት ወንጀሎች እንደሚከሰስ ገና አልተረጋገጠም። ወንጀሉ ገና እየተሰማ ሰዎች እየመጡ የማይን ቃል እየሰጡ ነው እና በዛ መሰረት ዶናልድ ትራምፕ ፕሬዚዳንቱ እነዚህ እነዚህን ጥፋቶች አጥፍተዋል፣ በዛ ምክንያት ከስልጣኑ መወገድ አለበት ብለው የክስ ይመሰርታል። ያ ክስ ወደ ሴኔቱ ይሄዳል። እነዚህ ሲያሳልፉ በማጆሪቲ ብቻ ነው የሚያሳልፉ፣ በአብላጫ ድምጽ ካሳለፉ በቂ ይሆናል፣ እንደራሴዎች ምክር ቤት ለመሄድ መልካም። ቀደም ብለን እንደ ጠቀስ ነው ታሪካዊ ሂደት ነው። የተከፋፈለ ቡድናዊ አተያይ ባለበት ከሳሾቹ ዴሞክራቶች ይሄን ክፍፍልና አንድ ነገር በተፈለገ መንገድ የሚታይበት ጊዜ በዋናው ጭብጥ ላይ ለማተኮር መርጠናል ያሉበትን መንገድ እየተናገሩ ነው። ምን ይጠበቃል? ዞሮ ዞሮ ሁለት ቡድኖች የየራሳቸውን ፍላጎት የሚያንጸባረቁበት እንደመሆኑ፣ አዎ፣ በመጀመሪያ ደረጃ እዚህ ሰዎች የሆኑት የታወቀ ነው። ከዚህ በፊት በዝግ ችሎት ቃላቸውን ሰጥተዋል። ምንድን ነው የተደረገው የሚለው ላይ ብዙ ክርክር የለም። መሰረቱ ምንድን ነው? ፕሬዚደንት ትራምፕ ለዩክሬን ፕሬዚደንት ዜለንስኪ ከሚባሉ አዲስ ከተመረጡ የዩክሬን ፕሬዚደንት ጋር በስልክ በሚነጋገሩበት ጊዜ ለዩክሬን መንግስት ህግ አውጭው አጥብቆ ያሳለፈውን የሚሊተሪ እርዳታ ከአራት መቶ ሚሊዮን በላይ የሚሆን ለዩክሬን ከመሰጠቱ በፊት ዩክሬን በአሜሪካ ፖለቲካ ጣልቃ ገብቶ ወደፊት የዴሞክራት ተመራጭ ሆኖ ከዶናልድ ትራምፕ ጋር ሊወዳደር ይችላል ተብሎ የሚጠበቀውን በፊት ምክትል ፕሬዚደንት የነበረውን ጆሴፍ ባይደን የሚባለውን ኢንቨስቲጌት እንደሚያደርጉና ና በኮራፕሽን ኢንቨስቲጌት እያደረግነው ነው ብለው መግለጫ እንዲሰጡ ያ ሲሆን ለዶናልድ ትራምፕ የወደፊት ማሸነፍ እድል መንገድ ከፍት ለማመቻቸት ተብሎ የተደረገ ያንን ካልሆነ ደግሞ ሚሊተሪ የተፈቀደውን እርዳታ ዩክሬን እንዳያገኝ ወደ አሜሪካ መጥቶ ከዶናልድ ትራምፕ ጋር ፕሬዝዳንቱ እንዳይገናኝ እገዳ እንደሚደረግበት በተለያዩ ሰዎች በድብቅ መልእክቱን በማስተላለፍ በተጨማሪም በቀጥታ በስልክ ንግግር ጊዜ ያንን ጠቅሶ እንደተናገረ እና የተሰጠውን የፖለቲካ ቦታ ስልጣን ለግል ጥቅም አውሏል። መንግስት የፈቀደውንም እርዳታ ለግል ጥቅም ሲል አዘግይቷል። ያንንም በማዘግየት ለግል ጥቅም የሚሆን እርዳታ ከውጭ ሀገር ፕሬዚደንት ጠይቋል በሚል ነው። አቶ ደረጀ የምስክሮች መስማት ሂደቱ የያዝነው ሳምንት የመጀመሪያው ነው። ዛሬ ሁለት ምስክሮች ይሰማሉ። የፊታችን አርብ በዩክሬን በጊዜው የዩናይትድ ስቴትስ አምባሳደር የነበሩት በዚሁ ከክሱ ጋር በተያያዙ ጉዳዮች በግፊት ተነስተዋል ከስልጣናቸው የተባሉት አምባሳደር ምስክርነት ቃላቸውን ይሰጣሉ። መጪው ሳምንትም በተመሳሳይ ሌሎች ድምጾች ይሰሙበታል። በሂደት ተከታትለን የሚኖሩትን ሁኔታዎች በምንገመገምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ ተስፋ አድርጋለሁ። ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ።